voice በሁከትና ብጥብጥ ተጠርጥረው ከኦሮሚያ ከደቡብ እና ከአማራ ክልሎች የተያዙና የተሃድሶ ስልጠና ወሰዱ የተባሉ ከ11 ሺህ በላይ እስረኞች መለቀቃቸውን የመንግሥት መገናኛ ብዙኃን ገልጸዋል። እስክንድር ፍሬው ዘገባውን አድርሶናል። ቆንጅታዬ የተቃዋሚ መሪዎች የታሳሪዎቹን መለቀቅ በሚመለከት የሰጡትን አስተያየት ይዛለች፣ አያይዘን እናቀርባለን። በትናንትናው ዕለት መለቀቃቸውና ከቤተሰቦቻቸው ጋር መቀላቀላቸው የተዘገበው በሁለተኛ ዙር በተለያዩ ቦታዎች የተሃድሶ ስልጠና የወሰዱ ናቸው። በዚህም መሰረት በኦሮሚያ ክልል ምዕራብ ሸዋ ዞን በሰንቀሌ ፖሊስ ማሰልጠኛ ኮሌጅ የተሃድሶ ስልጠና የወሰዱ ከ3800 በላይ ሰልጣኞች ወደ የመጡበት መመለሳቸው በመንግስት የመገናኛ ብዙሀን ተዘግቧል። በዚህ የተሃድሶ ስልጠና የተሳተፉት ከሶስት የኦሮሚያ ክልል ዞኖች ማለትም ከባሌ፣ ከምስራቅ ሸዋ ና ከአርሲ ዞን በውከትና ብጥብጥ ተጠርጥረው የተያዙ መሆናቸው chúng ta tắt በተመሳሳይም በደቡብ ብሔር ብሔረሰቦችና ሕዝቦች ክልል በይርጋለም የተሀድሶ ማዕከል ስልጠና የወሰዱ 1383 ሰልጣኞች መለቀቃቸውን የመገናኛ ብዙሀኑ ዘግበዋል። በዚህ ማዕከል ስልጠና የተከታተሉት በክልሉ በኮንሶ ወረዳና በጌዶ ዞን በተከሰተው እውከት ተሳትፈዋል ተብለው የተጠረጠሩ ናቸው ብለዋል የመንግስት የመገናኛ ብዙሀን። ከፍተኛውን ቁጥር የሚይዙት ግን በጦላይ የተሀድሶ ማዕከል ስልጠና ወስደው የተለቀቁት ናቸው፣ 5ሺ65 ተጠርጣሪዎች ናቸው። በዚህ ማዕከል ስልጠና መውሰዳቸው የተገለጸው በሥነ ሥርዓቱ ላይ የተገኙት የኦህዴድ ማዕከላዊ ኮሚቴ ጽህፈት ቤት ኃላፊ አቶ በክር ሻሌ ሰልጣኞቹ ያነሷቸው ጥያቄዎች ተገቢ መሆናቸውን ጠቅሰዋል። ጥያቄ ያነሱበት መንገድ ከሕገ መንግስቱ ጋር የሚጋጭ በመሆኑ ግን ስልጠናውን እንዲከታተሉ መደረጉን ተናግረዋል። በመጀመሪያው ዙር የተሃድሶ ስልጠና የወሰዱ 9800 ተጠርጣሪዎች ከዚህ ቀደም መለቀቃቸው ይታወሳል። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ አድማጮች ቆንጅት ታዬ ደግሞ የተቃዋሚ መሪዎች የታሳሪዎቹን መለቀቅ በሚመለከት የሰጡትን አስተያየት ዛለች እነሆ። በሁከትና በብጥብጥ ተጠርጥረው ከኦሮሚያ፣ ከደቡብና ከአማራ ክልሎች የተያዙና የተሃድሶ ስልጠና የተሰጣቸው ከ11 ሺህ በላይ ሰልጣኞች ተለቀዋል፣ ሲሉ የመንግስት ብዙሀን መገናኛ ዘግበዋል። ቀደም ሲል ከእስክንድር ዘገባ እንዳደመጥ ነው። የኦሮሞ ፌዴራሊስት ኮንግረስ የስራ አስፈጻሚ ኮሚቴ አባል አቶ ጥሩነ ገምታ ስለ መፈታታቸው እንደናንተው በዜና ሰምተናል፣ ነገር ግን ሰልጣኞች ሳይሆኑ እስረኞች ናቸው፣ መንግስት የተቀሩትንም በሙሉ ያለ ቅድመ ሁኔታ ይፍታ፣ ሲሉ ጥሪ አድርገዋል። በእኛ ግንዛቤ እስረኞች ናቸው። መንግስት ደግሞ ሰልጣኞች ናቸው ነው የተባለው። ስለዚህ ከምን ያህሉ ምን ያህሉ ተለቀቀ የሚባለው ነገር ሰዎች በጅምላ ከየቤታቸው አሁንም አድራሻቸው የት እንደደረሱ የት እንደተሳፈሩ የማይታወቁ ሰዎች አሉ ስለሚባል ምን ያህል ቀርተዋል የሚባለውን ለመናገር በጣም አስቸጋሪ ነው የሚሆነው። ዛሬም ቢሆን እየታሰሩ ያሉ ሰዎች አሉና ምን ያህል እንደቀሩ ለመገመት በጣም አስቸጋሪ ነው። ነገር ግን ትናንትና የተፈቱት አስራ አንድ ሺህ ሶስት መቶ ሀምሳ ሁለት ከዚህ ውስጥ ደግሞ ብዙዎቹ የእኛ አባላትና ደጋፊዎች ይኖራሉ ወይም ደግሞ የእኛን ዓላማ የሚደግፉ ዜጎች ይኖራሉ እና በመፈታታቸው ወደ ቤተሰባቸው በመቀላቀላቸው በጣም ደስ ብሎናል። እውነቱን ነገር ለመናገር ሕዝቡ ሊንቀሳቀስ የቻለው መንግስት ለቀረበለት ሰላማዊ ጥያቄዎች ህጋዊ መልስ ለመስጠት ባለመቻላቸው ሕዝቡ አኩርፎ ወይም ተናዶ አደባባይ የወጣበት ስለሆነ ስልጠና መሪ አንፃር ምንም ተቀባይነት የሌለውና የትም ሊያደርስ የማይችል አይነት ሆኖ ነው የምንረዳው ከተቃዋሚ ፓርቲዎች ጋር ውይይት የሚደረግበት መድረክ ዝግጅት ላይ እንደሆነ እየተነገረ ነው፣ እና በዚህ ዙሪያ ያለውን ሂደት አስመልክቶ ምን ይሉን? አለ ዝግጅት ላይ እንዳለ በተለያዩ ዜና ማሰራጫዎች ለመከታተል እንደቻላችሁ ና እኛ እንደ ኦሮሞ ፌዴራላዊ ኮንግሬስ የምንሳተፈው በመድረክ ስብስብ ስር ነው። መድረክ ደግሞ የሚመለከተውን ወይም ከኛ ጋር ተነጋግሮ አስፈላጊውን ፕሮፖዛል ወይም ቅድመ ዝግጅት ያደረገበትን ጽሑፍ አቅርበዋል። የቀረበውም ደግሞ ለኢህአዴግ ለራሱ ነው። በእርግጥ ለመጀመር ይመቻል። እኛ ለሰላማዊ ድርድር፣ ለሰላማዊ እንቅስቃሴ፣ ለሰላማዊ ህይወት ህብረተሰባችን ያግዛል የምንለውን ሁኔታ በመደገፍ ሄደንበታል። እንግዲህ አሁን ኳሱ በእነሱ ሜዳ ላይ ነው ያለችው። የሚመልሱትን አናቅም እንጂ እኛ በበጎ መንፈስ እንቀበላለን። ቀሪዎችን ዜጎችም ያለምንም ቅድም ሁኔታ ሊፈቱ፣ ቀና የሆነ ሁኔታ በገዢው ፓርቲና በተቃዋሚ ፓርቲዎች መካከል ይፈጠራል የሚል አስተያየት ነው ያለኝ። የመላ ኢትዮጵያ አንድነት ድርጅት ምክትል ሊቀመንበር አቶ ሙሉጌታ አበበ በበኩላቸው ዜናውን ከሰማንበት ጊዜ አንስቶ በየቦታው እንደተከታተል፣ ነው የእኛ አባል የሆነ አንድም የተፈታ የለም ነው ያሉት። እንደናንተው ያው በሚዲያ ከሰማነው ውጪ በየዞኑ በየወረዳው ቼክ አርገናል። በየትኛውም አቅጣጫ፣ በደቡብም በሰሜንም፣ ኦሮሚያም የተፈታ አባል የለም። እነዚህ ስልጠና እየተሰጣቸው የተለቀቁ የተባሉ በመንግስት መግለጫ ተሰጥቶ ነው ሪፖርት ያገኘ ነው ይገባኛል። እኛም በሚዲያ ከሰማነው ውጭ እነሱ ከሰጡት መረጃ ውጭ ወርደን በምናጣራበት ጊዜ በመዋቅራችን የተፈታ ምስራቅ ጎጃም ላይ ታሰሩ አሉ ምዕራብ ጎጃም እንደዚሁ ደቡብ ጎንደርና ሰሜን ጎንደር ሁለቱም ላይ እንዲሁም ደግሞ በኦሮሚያና በደቡብ አካባቢ ሰገን አካባቢ አሁን የኛ አባላት በርካታ አባላት ታስረዋል። ማንም አንድ ሰውም እስካሁን የተፈታ እንደሌለ ነው ያለን መረጃ። እንግዲህ መንግስት፣ ተሳትፏቸው መለስተኛ የሆነው የተሀድሶ ስልጠና ተሰጥቷቸው ሊለቀቁ የሚደረጉ ሌሎች ደግሞ እንደ የጥፋታቸው ክብደት ጉዳያቸው በፍርድ ቤት የሚታይ ብሎ ከፍሎ ነው ጉዳዩን ሲመለከት የቆየው እና ምናልባት የታሰሩ አልተለቀቁም ያሉኝ እነሱን ይሆን እርሶ። ፍርድ ቤትም እንዲከሰሱ የተወሰነባቸው አባላት ይፋ የሆነ የለም። እንደ ምሳሌ አሁን ሰሜን ሸዋን ብንወስድ ደብረ ብርሃን ማረሚያ ቤት አፍራት የሚባል የእኛ የማዕከላዊ ምክር ቤት አባል የነበረ ተከሶም ሶስት ዓመት ከስድስት ወር እስር ጨርሶ ወጥቶ ቤተሰቡን ሊጠይቅ ወደ መሀል ሜዳ ሄዶ ሲጠነስ ታስሮ በአደራ ማረሚያ ቤት ሰሜን ሸዋ ማለት ደብረ ብርሃን የተቀመጠ እንደ አባል አለን። አስራ ትሸት የሚባል ፖሊስም ያደለንም ያሰርነው ነው የሚለው። ኮማንድ ፖስቱንም ስንጠይቅ ከዚህ የተለየ ነገር የለም፣ በአደራን የታሰረው ነው የሚሉን። እስካሁን ክስም አልተመሰረተበትም። ምንም የቀረበበት ምክንያት የለም። እንኳን ወደ ፍርድ ቤት የቀረቡ ሰዎች የተፈቱ ሳይሆን በዚህ መልኩ እሱን ራሱ በተደጋጋሚ ጥረት እያደረግን ነው፣ እየተነጋገርን ነው። ግን ማስፈታት አልቻልንም እና በዚህም አሁን በተባለው ጉዳይ የሚያድ አባላት የተፈቱ የሉ። ምናልባት የተፈቱ ካሉ ብለን ቼክ አድርገን ነበረ። እየተከሰሰም የተፈታም የለም። በመጀመሪያው ነው የተወሰኑ ምስራቅ ጎጃም እና አዊ ዞን የተወሰኑ ሰዎች ተፈተዋል፣ የኛ አባላት እንጂ ከዛ በኋላ የለም። የሰማያዊ ፓርቲ ሊቀመንበር አቶ የሽዋስ አሰፋም በየቦታው ተይዘው ያሉትን የእኛን አባላት እናውቃቸዋለን፣ የተፈታ ግን የለም ብለዋል። በሚዲያ ነው የሰማ ነው። አስራ አንድ ሺህ ሰዎች ለቃቅን ብለው በመሰረቱ ከታሰሩት ውስጥ የመጀመሪያው ዙር ላይ የነበሩት ነው። ከዚህ አዲስ አበባ ውስጥ የነበሩት ብዙዎቹ እንጂ አሁኑ ክፍለ ሀገር ናቸው። እስካአሁኑ ሰዓት ድረስ እየደወልን ገቦ እያለ ቤተሰብ ጋር ስንጠይቅ አልገቡም። እስካሁን ድረስ ቤታቸው ና ያው ይወጣሉ ብለን ተስፋ እናደርጋለን። እዚኛው ዙር ላይ ስለሆኑ የእኛን አባላት እናቃቸዋለን። በምዕራብ ጉጂ ላይ ያሉ፣ ደሴ ላይ ያሉ፣ ሀይቅ ላይ ያሉ፣ ባህር ዳር አሉ፣ ጎንደር አሉ እነዚህ ሰዎች አሁን ከአስራ አንድ ሺ ውስጥ በአብዛኛው የሰማይ አባላት የክፍለ ሀገር ናቸው እና እየደወል ነበረ ቤተሰብ ላይ አልገቡ። እንግዲህ ምናልባት መንገድ ላይ ሊሆኑ ይችላሉ፣ አልደረሱ አልደረሱም። አዎ፣ ግን ይወጣሉ ብለን ተስፋ እናደርጋለን። እሺ፣ መንግስት የተሰጣቸውን ስልጠና ወስደው የተለቀቁ ያላቸው በአጠቃላይ ወደ ሀያ ሺህ መሆናቸው ነው። ይህ ማለት በሀገሪቱ የተካሄደውን የተቃውሞ እንቅስቃሴ ተከትሎ የታሰሩት አብዛኞቹ ተለቀዋል ማለት ይሆናል። አይሆንም። በፍጹም ሊሆናች መጀመሪያ ስልጠና የሚባለው ነገር ትክክል አይደለም። ከዚህ በፊትም በአንደኛው ዙር ላይ እዛ ታግተው የነበሩ አባሎቻችን እንደነገሩ በምግብ በንጽሕና በመጸዳጃ ቤት በሁሉ ነገር ስቃይ ነው፣ የስቃይ ቦታ ነው የነበረው። እና ስላቅ ነው፣ ስልጠና ነው እንደዚህ ነው ብሎ ያን ቦታ መውሰድ በእውነት በዜጎች ላይ በደጋፊዎቻችን ላይ በአባሎቻችን ላይ እንደ መሳለቅ ነው የምንቆጥረው። እና እኛ የመጀመሪያው ነገር ጥፋቱ በፖሊሲም ይሆን በአፈጻጸም የመንግስት ነው የእኛ ነው ብሎ ካመኑ ጥያቄ ያነሱ ዜጎችን ዝም ብሎ ያለ ገደብ እንደዚህ ወስዶ በእውነት በተሰቃዩ ዜጎቻችን ላይ በየቀበሌው የተለጠፈውን በተለይ በመጀመሪያው ዙር ላይ በየቀበሌው የተለጠፈውን ክስ ተብሎ የተለጠፈውን አይተነው ነበር እና ስማቸው አለ። የወንጀሉ አይነት መንግስትን ማጥላላት ይላል። ቀላል፣ ከባድ፣ መካከለኛ የሚል አለ። አሁን በተለይ የሰማያዊ አባላትን ስንወስድ ከሚሰሩበት ቦታ ከቤታቸው ሻይ ቡና ከሚሉበት ሁሉ እየተያዙ የተወሰዱ አሉ እና ከተከሰሱበት ነገር ጋር መጨረሻ አይገናኙም። በጣም የሚገርመው ግን መንግስትን ማጥላላት የሚለው የተቃዋሚ ፓርቲ አባል ሆነው የተለየ ፕሮግራም ይዘው ከዚሁ ቡድን ያለውን ፕሮግራም መንቀፍ እንደ ወንጀል ሊቆጠር የማይችል ነው እና በጣም ያስገረመንም በመሰረቱ ስህተት አለኝ ሕገ መንግስቱን እስከ ማሻሻል ደርሳለሁ ብሎ በፕሬዚዳንቱም በጠቅላይ ሚኒስትሩም የገባ መንግስት ያንን ፖሊሲና ያንን አሰራር ቢነቅፍ አንድ ዜጋ በተለይ የተቃዋሚ ፓርቲ አባል ሆነው እንዴት ሆኖ ነው ወንጀል ሊሆን የሚችለው እና የሚናገሩት እና የሚሰሩት በፍጹም በአንድ መሄድ አይደለም። እነዚህ በሁለት ዙር የተለቀቁት ቀላል ጥፋት ያጠፉ መሆናቸው የተጠቀሰ ሲሆን፣ ሌሎች ቁጥራቸው በውል ያልታወቀ ለፍርድ ይቀርባሉ የተባሉ እንዳሉ ይታወቃል። በአጠቃላይ በአስቸኳይ ጊዜ አዋጁ የታሰሩት ሀያ ሺህ እንደሚሆኑ ጠቅላይ ሚኒስትር ኃይለማርያም ደሳለኝ ከአሁን በፊት የገለጹ ሲሆን ተቃዋሚዎች ግን ቁጥራቸው ከዚህ እንደሚበልጥ ነው የሚናገሩት።